ሳይንስና ቴክኖሎጂ። በርካታ ጥያቄዎች ከምርጫ በኋላ በብዙ ቦታዎች ይነሳል። የተሸነፉት ብቻ ሳይሆኑ ያሸነፉትም ኃይሎች ጭምር በምን ተአምር ነው እንደዚህ ዓይነቱ ውጤት ዘንድሮ ሊከሰት የቻለው ማለታቸውም የማይቀር ጥያቄ ነው። ይህም ብዙ ጊዜ እዚያም ሆነ እዚህ ይሰማል። ለምንድነው ነው የምርመራ ጣቢያዎች ቀደም ብሎ ያናፈሱት አሀዝና ግምት ዘንድሮ ግቡን ያልመታው? ለመሆኑስ የድምፅ አሰጣጡ በደንብ ተቆጥሮ ነበር ወይ የሚሉትን ጥያቄዎች ብዙዎቹ ተገርሞ በያለበት ባለፉት ጊዜያት እንደተሰማው ደጋግመው አንስተዋል። በመልሱም ላይ ብዙዎቹ የከረር ክርክር ሲያካሄዱም ቆይተዋል። እንደዚህ ዓይነቱ ጥርጣሬ ደግሞ ከሁሉም አፍስ ይሰማ ተመልካቾች እዚህ እንደሚሉት ለስርዓቱ ለዲሞክራቲክ ስርዓቱ በአሁኑ ዘመን መጥፎ መርዝ ነው። ለአምባገነኖችም ነገሩ አመቺ ነው። ዞሮ ዞሮ እንደዚህ አይነቱ ጥርጣሬ ጠንክሮ ከወጣ ኅብረተሰቡ የተገነባበትና ያ ኅብረተሰብም የቆመበትን መሠረት አንድ ቀን ሸርሽሮት እሱን ያናጋዋል። ሁሉም ሰው ጥርጣሪ ከሆነ ደግሞ የዚያ ሁሉ የብዙሃኑ ድምፅ ከየት መጣ ብሎ ራሱን አንድ ቀን እያንዳንዱ ሰው ራሱን መጠየቁ የማይቀር ነገር ነው ይህ አሁን ዛሬ አንስተን በሚቀጥሉት ደቂቃዎች የምንመላለስበት አርዕስት ፈጽሞ አዲስ አይደለም። የዛሬ ሁለት ዓመት ፕሬዝዳንት ትራምፕ ሲመረጡ በአሜሪካን አገር ታይቷል። የዛሬ ሁለት ዓመት የምርጫ ውጤት ተቆጥሮ እንዳለቀ መለስ ብሎ ለማስታወስ ፕሬዚዳንት ትራምፕ ውጤቱን ትክክለኛ ስላልሆነ እሳቸው ያኔ አልቀበለውም እንዳሉትም ይታወቃል። ይህም የተቋሙ ድምፃቸው ያኔ ሰውን ሁሉ ግራ ጋብተዋል። እሱን ተከትሎ ማሰሪያ ላያገኘው የሩሲያ ጣልቃ ገብነት ነበረበት የሚለውም ዜና አብሮ ተናፍሰዋል እንደገና ይህንኑ ተከትሎ እንደሚታወቀው ከፌስቡክ ውስጥ የተገኙ መረጃዎች የመራጩን ሕዝብ ስሜት ቀልብ ስበው ውጤቱን ለሪፐብሊካኖቹ እንዲያዘነብል እንዳደረጉም የዛሬ ሁለት ዓመት አብሮ ተተርከዋል። ታላቋ ብሪታንያ ከአውሮፓ አንድነት ማኅበረሰብ ውስጥም እንድትወጣ ድምፅ ያኔ በተሰጠበት ሰዓት ተመሳሳይ ድርጊት ተፈጽመዋል። ካምብሪጅ አናሊቲካ የተባለው የምርመራ ድርጅት እጁን አስገብቶ የምርጫውን ውጤት እንደቀለበሰም ሚስተር ክሪስቶፈር ዋይል በአውሮፓ ፓርላማ ውስጥ ሲጠየቁ እሳቸው የምስክርነት ቃላቸውን ሰጥተዋል። የመራጩን ህዝብ ሐሳብ መቀየር ብቻ ሳይሆን የድምፅ ቆጠራውንም የሚያካሄደውን ኮምፒውተር ጠምዝዞና አጣሞ ማቅረብ የሚሺገን ዩኒቨርሲቲ አስተማሪ ፕሮፌሰር አሌክስ አልደርማን ለጋዜጠኞች እንዳሉት ቀላል ነው። የመራጩን ድምፅ ለመቁጠር በያለበት የተተከሉትን የኮምፒውተር ሳጥኖች ማንም ሰው ሩቅ ቦታ ሆኖ ሳጥኑን ከፍቶ በርብሮ ሲያስፈልግም ጠምዝዞ ያልሆነ ቁጥር ኮምፒውተሩን አስታክፎውም ዞር ማለት ምሁሩ እንዳሉት ይችላል። እንደዚህ ዓይነቱ ችግርም የዛሬ 18 ዓመት በአሜሪካን አገር ያኔ የዲሞክራቱ አልጎር እና የሪፐብሊካኑ ጆርጅ ደብልዩ ቡሽ ለፕሬዚዳንትነት ሲወዳደሩ እዚያም ታይቷል። በኮምፒውተር የተበሱት የምርጫ ወረቀቶች ትክክለኛ ናቸው የለም ትክክለኛ አይደሉም የሚለውም ንትርክ ከአንድ ወር በላይ የፈጀ ውዝግብ እዛ ማስነስቶ የአንድ መቶ ሺህ ሰዎችን ድምፅ ከጥቅም ውጭ አድርጓል። በጥቂት ድምፅ ልዩነትም ጆርጅ ደብሊው ቡሽን አሸናፊ ሁኖ እንዲወጡም ያ ሁኔታ አመችተዋል። በሆኑና ባልሆኑ ትዕዛዝና ጥያቄዎች የሰው ሠራሹን ኮምፒውተር አንድ ሰው አታሎ ገደል መክተት መሣሪያውንም እንደሚችል አንድ የ11 ዓመት ልጅ 10 ደቂቃ በማይሞላ ጊዜ ውስጥ በአንድ ኤግዚቢሽን ላይ እዚያና እዚህ ጠቅ ጠቅ እያደረገ ቀላል መሆኑንም ይህ ልጅ አሳይተዋል። ልጁን ተከትለውም ሌሎቹ ወደ ሰላሳ የሚጠጉ ወጣት የአንደኛ ደረጃ ተማሪዎችም በጥቂት ደቂቃ ጊዜ ውስጥ እነሱ የምርጫ ሳጥኑን ኮምፒውተር እንደፈለጉት አሽከርክረውት ውጤቱን ፐውዘውት ሌላ ቁጥር ለተመልካቹ እንዲያሳይ እነሱ አድርገዋል። እንደዚህ አይነቱ ችግርም አሜሪካን አገር ብቻ ሳይሆን በቅርቡ ፈረንሳይ አገር በተካሄደው የፕሬዝዳንት ምርጫም ላይ ተመልሶ ታይተዋል። እዚያም የፕሬዝዳንት ኢማኑኤል ማክሮን ኮምፒውተር ያልታወቁ ሰዎች ሩቅ ቦታ ተቀምጠው ከፍተውት ሰነዶቻቸውን እንዳለ ሙልጫ አድርገው ጠራርገው ሌሎቹ የውቁት ብለውም በትነዋል። ጉዳዩ ያሳሰባቸው የአውሮፓ ኮሚሽን ፕሬዝዳንት ሚስተር ዣን ክሎድ ዩንከር የተንኮለኞች ሰለባ እንዳንሆን ነቅተን መጠበቅ አለብን የሚለውንም ማስጠንቀቂያቸውን ብራስልስ ላይ እሳቸው አሰምተዋል። ቀጥለውም እዛው ላይ ሁላችን በመከባበርና በመደጋገፍ በነጻነት ላይም የተመሠረተውን ነጻውን ኅብረተሰባችንን የሸንጎ ምርጫ ሥርዓታችንንም ማንም ሾልኮ ገብቶ እንዳያፈርሰው ከእንግዲህ ነቅተን መጠበቅ የእኛ ኃላፊነት ነው። ይህም ከአውሮፓ ውጭ ያሉትን ጣልቃ ገብ መንግሥታትን ወይም ደግሞ የግል ጥቅማቸውን የሚያሳድዱትን ኃይሎችን ያካትታል። ጊዜው አስከፊ ነው የሚለውንም አረፍተ ነገር ፕሬዚዳንቱ አክለውበታል። ነገሩ አሁን አውሮፓን ብቻ ሳይሆን ጀርመኖችንም ራሳቸውን ስጋት ላይ ጥለዋል። እስከ ዛሬ ድረስ ከአስር ሺህ በላይ የሚሆኑ የጀርመን ኢንዱስትሪና የጀርመን የኩባንያ ባለቤቶች፣ የመንግሥት መሥሪያ ቤቶችና የመገናኛ ተቋሞችም በተደጋጋሚ አንድ እዚህ የወጣው ጥናት እንደሚለው በኮምፒውተር ሰላዎች ከፍተኛ ጥቃት በእነሱ ላይ ደርሶባቸዋል። ራሱ የጀርመን ሸንጎና የሕዝብ እንደራሴዎችም ቢሮ በተደጋጋሚ ምስጢር በሚሰርቁ ድርጅቶች ባለፉት ጊዜያት ተበርብረዋል። የታላቋ ብሪታንያና የኒዘርላንድ እንዲሁም የአሜሪካን የሳይበር ጥቃት የመከላከያ ድርጅቶች እነሱ ተስማምተው እንደሚሉት ከሆነ ከዚህ ሁሉ ተንኮል ጀርባ ኤፒቲ 28 በሚባል ስም አውሮፓ ውስጥ የሚንቀሳቀሰው የሩሲያው ቡድን እንደሆነ እነሱም ደርሰውበታል። የኢንዱስትሪ የምርመራ ውጤቶች ስለላ ብቻ ሳሆን የምርጫ ውጤቶችንም በጀርመን አገር መለወጥና መቀየር በቀላሉ እንደሚቻል አንድ የዩኒቨርሲቲ ተማሪ እዚህ ዳርምሽታት በሚባለው ከተማ በልሃቶቹንና መንገዶቹን ለጸጥታ ሰዎችም እንዲመለከቱት አድርገዋል። መቼም መቶ ፐርሰንት የሆነ ንፋስ በምንም አይነት የማያስገባ እርግጠኛ ሆነ የኮምፒውተር መስክ የለም ያም ቢሆን ይህን መቆጣጠር ይቻላል አሁን ወደ ተነሳንበት አርስ ለመመለስ አሜሪካ አገር የተካሄደው የሸንጎ ምርጫ አለ ጣልቃ ገብነት ድምፅ ሳይሰረቅ ተካሄደ አልተካሄደ የሚለውም ጥያቄ በአንዳንድ አካባቢዎች አሁን ተነስተዋል ይልማይለ ሚካኤል ለዲ ደብልዩ ከበርሊን ከተማ